ወቅታዊ ጉዳዮች በኢትዮጵያ መንግስት በኩል የተወሰደው የተኩስ አቁም አዋጅ የለውጥ ተስፋን ሲፈነጥቅ ለዓለም አቀፍ መግባረ ሰናይ ድርጅቶችም ረዴቶቻቸውን በረሃብ ጫፍ ላይ ለሚገኙ በመቶ ሺዎች የሚቆጠሩ ሰዎች ለመቸር በር ከፋች ሆኗል። ይሁንና ከህወሓት በኩል ያጸፋ ጥቃት እርምጃ ለመውሰድ እየተሰነዘሩ ያሉ ቃሎች በዓለም መሪዎች ዘንድ ዘላቂ ሰላም መስፈንን አስመልክቶ ስጋቶችን አሳድረዋል። የተባበሩት መንግሥታት ከፍተኛ የስደተኞች ኮሚሽን በግጭቱ ግራና ቀኝ ያሉ ሁሉ ዓለም አቀፍ ሕግን እንዲያከብሩ ጥሪ ያቀረበ ሲሆን የትግራይ ሁኔታ ገጽታውን እየለዋወጠ ይገኛል። የኮሚሽኑ ቃል አቀባይ ቦሪስ ቸርሽኮቭ የዜጎች ደህንነትን ቅድሚያ ሊሰጡ እንደሚገባ ሲያሳስቡ ሁኔታው ሰራተኞቻችንን የረዴት ግልጋሎቶቻቸውን እንዲያቀርቡ እያወከ ነው። በሁሉም ዘንድ እርጋታና ስክነት እንዲሰፍን በግጭቱ ግራና ቀኝ ያሉት ሁሉ ተፈናቅለው ያሉትን ጨምሮ ለሰላማዊ ሰዎች ጥበቃ የማድረግ የዓለም አቀፍ ሕግን ግዴታ እንዲወጡ እንዲሁም በአሁኑ ወቅት በእጅጉ አስፈላጊ ሆኖ ላለው ረዴትን በተቻለ መጠን ለበርካታ ሰዎች የማድረስ ተግባራትን ሰራተኞቻችን ማከናወን እንዲችሉ ጥሪያችንን እናቀርባለን ብለዋል። የሕወት ታጣቂዎች መቀሌ ከተማን ሙሉ በሙሉ መቆጣጠራቸውን የገለጡ ሲሆን ከአመራሮች በኩልም የተኩስ አቆም ስምምነቱን አሌ በማለት ጠላቶችን ጠራርጎ ለማስወጣት ቆርጠው መነሳታቸውን እየተናገሩ ይገኛሉ። አመራሩ ባወጣው መግለጫ የትግራይ መንግስት ለህዝባችንና የትግራይ ሰራዊት ጠላቶቻችን ትግራይን ሙሉ በሙሉ ለቀው እስኪወጡ ድረስ ትግራያቸውን አጠናክረው እንዲቀጥሉ ጥሪ ያቀርባል። የትግራይ መንግስትና የትግራይ ሰራዊት ለህዝባችን ዘላቂ ደህንነት አስፈላጊዎችን ተግባራት ሁሉ ይወጣሉ ብሏል። በኢትዮጵያ በኩል የተወሰደው የተኩስ ማቆም እወጃ ካለፈው ዓመት ኖቬምበር ጀምሮ ተከስቶ ያለውን የትግራይ ጦርነት ለማርገብ የተወሰደ እርምጃ ነው። በስምንት ወራት ግጭት ውስጥ ጭፍጨፋዎች፣ መጠነ ሰፊ ወሰብአዊ ጥቃቶችና የረሃብ ቀብሶች ደርሰዋል። የተባበሩት መንግስታት ሶስት መቶ ሺህ ያህል የክልሉ ነዋሪዎች ለረሃብ ጫፍ መዳረጋቸውን ገልጧል። ምንም እንኳ በኢትዮጵያ መንግስት በኩል ማስተባበያ ቢሰጥበትም ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ህወሓት በሰሜን እዝ ሰራዊት ላይ ጥቃት ማድረሱን ገልጠው ፈጣን የሆነ ድል መቀዳጀትን ቢያነሱም ጦርነቱ ለስምንት ወራት ተራዝሞ በፌዴራል መከላከያ ሰራዊት ቁጥጥር ሥር የነበረችው መቀሌ ሰኞ ጁን 28 በህወሓት ታጣቂዎች እጅ ወድቃለች። የትግራይ ጊዜያዊ አስተዳደርና የፌዴራል መንግስቱ ሰራዊትም ከመቀሌ ወጥቷል። የመቀሌ ጎዳናዎች ላይም ደስታዘል ሆታዎች ተሰምተዋል። በግጭቱ ሳቢያ አንድ ሚሊዮን ያህል ሰላማዊ ሰዎች የተፈናቀሉ ሲሆን በርካቶችም ወደ ሱዳን ተሰደዋል። ያም ሰብዓዊ ቀውሶችን ፈጥሯል። የኤርትራ ወታደሮችና የአማራ ሚሊሺያ ቡድን በአካባቢው መገኘትም ቀደም ሲሉ የነበሩ ታሪካዊ የጎሳ ክፍፍሎችንና ቁርሾዎችን እንዲያገረሽ በማድረጉ በአካባቢው ለረጅም ጊዜያት ጎልቶ የሚቆይ ጠባሳ አኖሯል። ይሁንና በቅርቡ የሚወጡ ሪፖርቶች እንደሚያመለክቱት ከሆነ የኤርትራ ወታደሮች ከትግራይ መውጣት ጀምረዋል። በሌላ በኩል የዩናይትድ ስቴትስ የአፍሪካ ጉዳዮች ተጠባባቂ ጸሐፊ ሮበርት ጎዴክ የኤርትራ ወታደሮች መውጣት ጉዳይ የተረጋገጠ ባይሆንም አካባቢውን ለቀው እንዲወጡ የሚያበረታቱ መሆኑን ሲገልጡ የኤርትራ መከላከያ ሰራዊት አባላት አሁንም ድረስ ትግራይ ውስጥ አሉ። የተወሰኑ እንቅስቃሴዎችን ተመልክተናል። መውጣት አለመውጣታቸው ግና አናውቅም። እዚያ በነበሩበት ወቅት አሰቃቂ ተግባራትን ፈጽመዋል። ይህን ያህል ግልጽ ነው። የኤርትራ መንግስት በአስቸኳይ ሰራዊቱን የማስወጣቱን ተግባር እንዲፈጽም እናበረታታለን። የተኩስ ማቆሙ ለውጦቹን በስፍራው ላይ ማሳደር የመቻሉንም ሁኔታ በቅርበት እንከታተላለን። የኢትዮጵያ መንግስት ጊዜያዊ የተኩስ ማቆም ወጃ ማድረጉ ተስፋ ሰጪ ሁነት ነው፣ የምንቀበለውም በመልካም ጎኑ ነው ብለዋል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳዮች ኮሚቴ ሊቀመንበር ግሪጋሪ ሚክስ የህወሀት ቃል አቀባይ የእኛ ዋነኛ ትኩረት የጠላትን የወግ አቅም ማዳከም ነው፣ ይህንንም ለማድረግ ወደ አማራ ወይም ኤርትራ መሄድ ካለብን ያን እናደርጋለን ማለትን ተከትሎ ህወሀት ወደ ኤርትራ ለመዝለቅ ዛቻዎችን እያደረገ ስለመሆኑ ሪፖርቶችን እየሰማው ነው። ይህን ማድረግ ግጭትን እንደሚያባብስ ግልጽ የሆነና አደገኛም ነው። እንዲህ አይነት ጥረቶችን በእጅጉ አወግዛለሁ። በህወትም ሆነ በማናቸውም ታጣቂ ቡድናት አመፅን የማባባስ ሞከራዎች ላይ ግልጽ መሆንን እፈልጋለሁ። የምንሻው አመፅን መቀነስ ነው። ተኩስ ማቆምን እንሻለን ብለዋል። የኢትዮጵያ መንግስት የዘር ወራትን ተከትሎ ተኩስ ማቆመ አውጇል። ይሁንና የመገናኛ ግልጋሎት መቋረጥ ከውጭ ያለው ማህበረሰብ መረጃዎችንም ለማግኘትም ሆነ እርዳታዎችን ለማድረግ አስቸጋሪ ሁኔታ ፈጥሮበታል። ይህንንም አስመልክቶ የዩኤስ ኤይድ ረዳት አስተዳደር ሴራ ቻርልስ የረድኤት ድርጅቶች በኢትዮጵያ መንግስትም ሆነ በተባበሩት መንግስታት ድርጅት ላይ ጫና ከማሳደር ወደኋላ እንደማይሉ ሲያሳስቡ፣ በአስቸኳይ እንዲሆኑ የምንሻው ሁለት ነገሮች አሉ። የኢትዮጵያ መንግስት እስከ ዛሬ ጠዋት ድረስ ተዘግቶ ያለውን የመገናኛ መስመሮች ክፍት እንዲያደርግ እንሻለን። ለሚቀጥሉት በርካታ ሳምንታት ምግቦችን ለማዳረስ የአማራ ክልል ኃይሎች የፍተሻ ጣቢያዎችን ክፍት እንዲያደርጉ እንፈልጋለን። የተባበሩት መንግስታትና ሌሎች ለጋሽ ሽርካዎች እገዛቸውን ከፍ እንዲያደርጉም እንሻለን በማለት ተናግረዋል። በኢትዮጵያ መንግስት ገደቦች ያሉባቸው የሬዴት ድርጅቶች ወደ መስክ የሚሰማሩ ሰራተኞች ለደህንነታቸው የተሻለ ጥበቃ ይሻሉ። ከኖቬምበር ጀምሮ 11 ያህል የግብረ ሰናይ ድርጅት ሰራተኞች፣ በቅርቡም ሶስት የድንበር አልባ ሐኪሞች ባልደረቦች ተገለዋል። የተወሰኑ የአዲስ አበባ ነዋሪዎች የተኩስ ማቆሙ ተጨማሪ ዓመጾች እንዳይቀሰቀሱ ሊያደርግ እንደሚችል ያላቸውን ተስፋ ሲገልጡ ገሚሶቹ ሁኔታው ለውዥንብር የዳረጋቸው መሆኑን ገልጠዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ከጠቅላይ ሚኒስትር አብይ ጋር በተነጋገሩበት ወቅት ውጤታማ ተኩስ ማቆም ግብር ላይ እንደሚውል ተስፋ ያደረባቸው መሆኑን ተናግረዋል። አያይዞም የትግራይ ሁኔታ በእጅጉ አሳሳቢ እንደሆነና ወታደራዊ መፍትሄ ለቀውስ መፍቻ እንደማይሆን በድጋሚ ያረጋገጠ መሆኑን ያሳየ ነው ሲሉም ተናግረዋል። ይህ በእንዲህ እንዳለም እንግሊዝ፣ ዩናይትድ ስቴትስ እና አየርላንድ የተባበሩት መንግስታት ድርጅት ጸጥታ ምክር ቤት ለአርብ ጁላይ ሁለት አስቸኳይ ስብሰባ እንዲያካሄድ ጥሪ አቅርበዋል። የጸጥታ ምክር ቤቱ የትግራይ ጦርነት ከተከሰተ ጀምሮ በተደጋጋሚ በበርካታ የአፍሪካ ሀገራት፣ ቻይናና ሩሲያ ይህ የኢትዮጵያ የውስጥ ጉዳይ ነው በሚል ተቃውሞ ገጥሞታል። ያለፈው ሳምንት በህወሓት የተሰነዘሩት ጥቃቶች ኢትዮጵያ ውስጥ አገር አቀፍ ምርጫ በተካሄደበት ሰሞን ነው። ምንም እንኳን የምርጫ ውጤቱ እስከዛሬ ይፋም ባይሆን ጠቅላይ ሚኒስትር አቢይ አህመድ ህዝባዊ የድምፅ ውክልና አግኝተው ወደ ስልጣን እንደሚመለሱ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶትኮም ዶት ኤዩ አምሃሪክን ይጎብኙ።